The Voice of America. የዩናይትድ ስቴትስ የተወካዮች ምክር ቤት አባላት የፖሊስ ማሻሻያ ህጉን ባለፈው ሳምንት አጽድቀዋል። ይሁን እንጂ በዴሞክራቲክ ፓርቲው እንደራሴዎች አብላጫ መቀመጫ በተያያዘው የህግ መምሪያ የጸደቀው ህግ ሪፐብሊካን እንደራሴዎች በበላይነት በሚቆጣጠሩት የህግ መወሰኛ የማለፍ እድል አይኖረውም ተብሏል። ሴናተሮቹ ይልቅ የራሳቸውን ህግ የማጽደቅ ስምምነት ላይ ደርሰዋል። አወዛጋቢው ጉዳይ በመጪው የምርጫ ሂደት ውስጥ ምን ዓይነት መፍትሄ አግኝቶ ሊቋጭ እንደሚችል በምክር ቤቶቹ እርግጠኛነት አለመኖሩን ሪፖርተራችን ካትሪን ጊብሰን ዘግባለች። ደረጀ ደስታ ያቀርበዋል። በአገር አቀፍ ደረጃ ለተቀሰቀሰው ተቃውሞ ምክንያት የሆነው የጆርጅ ፍሎይድ ግድያ በሚኒሶታ ከተፈጸመ አንደኛ ወሩን ይዟል። የተቃውሞ መሰረት የሆነውና ሲጠበቅ የቆየው የፖሊስን ስልጣንና ተጠያቂነት ምላሽ የሚሰጥ የማሻሻያ ህግ ዲሞክራቶቹ በህዝብ ተወካዮች ምክር ቤት በኩል ባለፈው ሐሙስ እንዲጸድቅ ማድረጋቸውን ገልጸዋል። ዲሞክራቷ የኮንግረስ አባል ካረን ባንስ ይህን ሲገልጹ በሰብአዊ መብት አያያዛችን ከሌሎች ሀገሮች የዲሞክራሲ ተስፋና አራያ መሆን ነበረብን። በሀገራችን የፍትህና የፖሊስ ህጉ የሰብአዊ መብት ህግ ነው። ዴሞክራቶች እንደሚሉት ያጸደቁት የምክር ቤት ህግ የፖሊስን የአሰራር ባህል ይቀይራል። ለምሳሌ በአያያዝ ወቅት አንገት በማነቅ አየር ከልክሎ ማፈንና ማንነትን ሳያሳውቁ የሰውን ቤት በርግዶ መግባትን የመሳሰሉት እንዲቀሩና ህጉ ባልተገበረ ጊዜም ከፌዴራል መንግስት የሚሰጠው ድጎማ እንዲቀር የሚያዝ ነው። በተለይም ሪፐብሊካኖቹ ስለማይስማሙበት ጨርሶ አያሳልፉትም የሚባለውና ፖሊሶች እንዳይከሰሱ የሚሰጠው የህግ ሽፋንና ከለላም እንዲቀር ምክር ቤቱ ያጸደቀው ቢሆንም ሪፐብሊካኑ እንደማይቀበሉት ተነግሯል። የሪፐብሊካኗ ምክር ቤት አባል ደቢ ለስኮ ይህን አቋም ሲገልጹ እንዲህ ብለዋል። ይህ የህግ ከለላ ከተነሳ በቅን ልቦና ስህተት የሚፈጽሙ ፖሊሶች ባለማወቅ በሚፈጽሙት ህግ ወደ እስር ቤት እንዲሄዱ ልናስገድዳቸው እንችላለን። ፖሊሶች ለሚፈጽሙት ነገር ተጠያቂነት እንዲኖራቸው በማድረጉ ላይ እንስማማለን። ይህ ግን ስራቸውንና ህጉን በቅንነት አክብረው ከሚሰሩ ፖሊሶች ወንጀለኞች በቀላሉ እንዲያመልጡ ሊያደርግ ይችላል። ባለፈው ረቡ ሪፐብሊካኑ በሚቆጣጠሩት በሌላኛው የሴኔት ምክር ቤት ቀርቦ በሪፐብሊካኑ የረቀቀው የፖሊስ ህግ ማሻሻያ የዲሞክራቲክ ፓርቲ የሴኔት አባላት በመቃወም ድምፅ ስለነፈጉት ለክርክር ሳይበቃ ቀርቷል። በሴኔቱ የአነስተኞቹ የዲሞክራቲክ ፓርቲ ምክር ቤት አባላት መሪ ቻክ ሹመር ባለፈው ረቡ በሪፐብሊካን ስለቀረበው ረቂቅ የማሻሻያ ህግ ግልጽ የሆነ ተቃውሟቸውን አሰምተው ነበር። የሴኔት ሪፐብሊካን የህግ ንዑስ ኮሚቴ አባላት ያጸደቁት ፖሊሶች በጥቁር አሜሪካውያን ላይ የሚፈጽሙት ጭካኔ እንዲቆም ከረጅም ጊዜ ጀምሮ ሲነሳ የኖረውንና አጣዳፊውን ጥያቄ ከግምት ያስገባ ፍሬ ያለው ረቂቅ አይደለም። ይህ ረቂቅ የወደቀው በጣም በሚያሳዝን ሁኔታ ለጉዳዩ የማይመጥን ስለሆነ ነው። ይሁን እንጂ ሪፐብሊካኑ ታም ስካት ዲሞክራቶቹ ህጉን ለውይይት እንዳይቀርብ በማገዳቸው ተስማምቶ አዲስ ህግ የማርቀቁን አጋጣሚ አጥተውታል። ህጉን ያረቀቀው ሰው እንኳ በረቂቁ ላይ አንዳንድ ለውጦቹን ለመቀበልም ፈቃደኛ ነበር ብለዋል። ዛሬም በተገደለው አፍሪቃዊ አሜሪካዊ ጆርጅ ፍሎይድ ሞት የተነሳ አገሪቱን እንድንመራ እድል ተሰጥቶናል እንድንመራ ነው የተሰጠን። በወዲያኛው ቡድን ያሉት የሥራ ጓደኞቼ ግን ጨርሶ አይሆንም ብለዋል። ረቂቁን ህግ አይደለም አይሆንም ነው ያሉት። በቃ ዝም ብለው አይሆንም ነው የሚሉት። ብዙዎቹ የኮንግረስ አባላት ብርቱ የምርጫ ፉክክር ስለሚጠብቃቸው ደጋፊዎቻቸውን ያስባሉ። ለእነሱ ከተቃራኒው ወገን ጋር አብሮ የመስራቱ አስፈላጊነት በጣም ውስን ነው። ለአሜሪካ ፕሬዝደንትነት የሚወዳደሩት የዲሞክራቲክ ፓርቲው እጩ የጆ ባይደን አጋር ሆነው ለምክትል ፕሬዝደንትነት ሊታጩ ይችላሉ ከተባሉት ውስጥ አንዷ የሆኑት የካሊፎርኒያ ሴኔተር ከሚላ ሀሪስ ስለ ሪፐብሊካኑ ረቂቅ ሕግ ተቃውሟቸውን የገለጹት እንዲህ በማለት ነበር። በመሰረቱ ሪፑብሊካኖቹ ያቀረቡት ፖሊሶቹ የሚናዘዙበትን መንገድ ነው። ነገሩ ከተፈጸመ በኋላ ስለተፈጸመው ድርጊት ነው። ምን እንዳደረጉ ምናዘዝ ይችላሉ። ያደረግ ያደረግከውን ታያለህ፣ ታጠናለህ፣ ከዛ ሪፖርት ታደርጋለህ፣ ሁሉንም ታደርጋለህ። ይህ ግን አይበቃም፣ ለነገሩ ሲጀመርም በቂ አይደለም። ህዝቡ የሚፈልገው ተግባር ነው። ሁለቱም ምክር ቤቶች በጋራ የሚያሳልፉት ህግ በመጨረሻዊ ሁኔታ ጸድቆ እንዲወጣ ወደ ዋይት ሀውስ መምጣቱ አይቀርም። ፕሬዝደንቱም አሻራቸውን ያሳርፉበታል። ፕሬዝደንት ትራምፕ ከወዲሁ እንዲህ ብለዋል፣ ፖሊሶቻችንን የሚጎዳ ማናቸውንም ነገር ማድረግ አንፈልግም። ለምርጫ የቀረው ጊዜ አራት ወር በመሆኑ ህግ አውጪዎቹ የተስማማ ህግ ለማውጣት በቂ ጊዜ ያላቸው አይመስልም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ